ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንድ አጭር ሞገድ ደግሞም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚያስተላልፋላችሁን ዝግጅት አሁን ጀመረ። ሰላም ጤና ይስጥልን አድማጮች፣ እንደምናመሻችሁ። ዛሬ ሰኞ ጥር ሰባት ቀን ነው። 9212 ዓ.ም ም ፕሮግራማችን የምናስተናግደው አዲስ አበባና ቆንጂ ታየነን ባለፉት ጥቂት ዓመታት በሀገሪቱ በተፈጠረ ሁከት ተሳትፈዋል ያሏቸው 528 ተጠርጣሪዎች ክስ ተቋርጦ የፊት ረቡዕ እንደሚፈቱ ተገለጸ። በፌዴራል ደረጃ እስካሁን ድረስ በለየ ናቸው አካላት ወደ 115 የሚሆኑ ተጠርጣሪዎችን ክሳቸው ለመጀመሪያው ዙር እንዲቋረጥ ተደርጓል። የኢትዮጵያ ጠቅላይ አቃቤ ሕግ አቶ ጌታቸው አምባዬ ናቸው። ዝርዝሩን በምሽቱ አብይ ርዕስ እናቀርባለን። ሌሎች ዘገባዎችም አሉን። ስፖርት እና አፍሪካ ነክ ርዕሶች በሁለተኛው አጋማሽ ይቀርባሉ። ዛሬ በዩናይትድ ስቴትስ በነፍሰ ገዳይ ጥይት የህይወታቸውን ያለፈው የሲቪል መብት አጋይ መሪ ማርቲን ሉተር ኪንግ ጁኒየር የልደት በዓል በብሔራዊ ደረጃ እየተከበረ ነው። ንጉሱ ታምሬ ፕሮግራማችንን ይመራል። የፕሮግራሙ የቴክኒክ ኃላፊም እንዲሁ ተሰይሟል። ወደ ምሽቱ የዓለም ዜና እናልፋለን። መልካም ምሽት የሱማሊያ ነውጠኛ ቡድን አልሻባብ በገጠር አካባቢ ያሉ ወላጆችን በስምንት ዓመት ዕድሜ ክልል ውስጥ የሚገኙ ህጻናትን ለውትድርና ትምህርት እንዲያስመዘግቡ እያስገደደ መሆኑን የሚጠቁም አዲስ ዘገባ ይፋ ሆነ። ትምህርቱ አልሻባብ የሚሰጠው ማለት ነው። አስገድዶ እምነትን እንዲቀበሉ ማድረግንም ይጨምራል ብሏል። ሂዩማን ራይትስ ዎች እንዳመለከተው ይህን የቡድኑን ዘገባ ይፋ ያደረገው የቡድኑ ቅስቀሳ ያተኮረው በድርቅና በረሃብ በተጠቃው በአገሪቱ ደቡባዊ ክልል ውስጥ ነው። ይህን የአልሻባብን ዘመቻ መጀመሪያ ሪፖርት ያደረገው የቪኦኤ ሶማልኛ አገልግሎት እንደገለጠው ቡድኑ ህጻናትን ከትምህርት ቤቶችም እያገተ ይወስዳል። ቱኒዥያውያን ሀገሪቱን ከዳር እስከ ዳር ባናወጠ የተቃውሞ ሰልፍ ለብዙ አመታት የቆየውን ጨቋኝ አስተዳደር አሽቀንጥረው የጣሉበትን ሰባተኛ አመት ትናንትና አስበዋል። ያ በቱኒዥያ ከሰባት ዓመታት በፊት የተካሄደ ህዝባዊ አመጽ የሌሎችም ተጎራባች ሀገሮች ህዝቦች በአምባገነን መሪዎቻቸው ላይ በስፋት እንዲነሱ አበረታቷል። እንቅስቃሴውም አረብ ስፕሪንግ ወይም የአረቦች መነሳሳት የሚል መጠሪያ እንደተሰጠው የሚታወስ ነው። በቱኒዥያ የተካሄደው የመንግስት ለውጥ ግን የዜጎቹን የዕለት ተዕለት ኑሮ ባለማሻሻሉ ህዝቡ እንደገና ድህነትንና ሥርዓትነትን በመቃወም ካለፈው ሳምንት ጀምሮ አደባባይ ወጥቷል። የአሜሪካ ድምጿ ዝላቲካ ሆክ መንግስት ሁኔታዎችን ለማሻሻል ቃል መግባቱን ጠቅሳ ያጠናቀረችው አጭር ዘገባ አለ፣ ሶሎሞን ክፍሌ ያቀርበዋል። የቱኒዚያ መንግስት እንደ አውሮፓውያን ዘመን አቆጣጠር የ2018 ዓ.ም በጀቱን ለማስተካከል ሲል በግብር ክፍያ በበርካታ ሸቀጣሸቀጦችና አገልግሎቶች ላይ ጭማሪ ማድረጉን ካስታወቀ ወዲህ ሕዝቡ በተቃውሞ ሰልፍ ሲወጣ ሳምንት አስቆጥሯል። የተቃዋሚዎቹ ክርክር የሀገሪቱ ኢኮኖሚ የቀድሞው ፕሬዚዳንት ዚኔ ኤል አቢዲን ቤን አሊ ከሥልጣን ከተባረሩም ወዲህ ምንም አልተሻሻለም የሚል ነው። ሐማ ሐማሚ የቱኒዚያ ሕዝባዊ ግንባር መሪ ያስረዳሉ። ሐማ ሐማሚ በፈረንሳይኛ ቋንቋ ሲናገሩ፣ አብዪቱ በተለይ ምጣኔ ሀብታዊና ማኅበረሰባዊ ችግሮች እስኪፈቱ ለቆመለት ዓላማ ትግሉን ይቀጥላል። አሁን በስልጣን ላይ ያለው ጥምረት ሕዝባችንንና አገራችንን እያጠፋ ነው። ቱኒዚያችን አዲስ የኢኮኖሚና የሶሻል አማራጮች ትፈልጋለች። አገራችን አዲስ የፖለቲካ አቅጣጫ ይዛ የሕዝቡ ፍላጎት እንዲሟላ ትሻለች። ቱኒዚያ ለሕዝቧ ክብርና ነጻነት ብዙ መሥዋዕትነት ከፍላለች ብለዋል። ቱኒዚያ፣ እንደሚታወቀው ቤን አሊ ሥልጣን ለቀው ከሄዱ በኋላ በርካታ መንግሥታት የተቀያየሩባት ቢሆንም አንዱም እንኳ የወደቀውን የአገሪቱን ኢኮኖሚ ማንሳት አልቻለም። ለዚህም አንዱ ችግር መዋለ ንዋይ አፍሳሾች ወደዚያች አገር እንዳይገቡ አሸባሪዎች በቱሪስቶች ላይ የደቀኑት ሥጋትና ማስፈራራት ነው። እናም ለዚህ በሸቀጦች ላይ ዋጋን መጨመር መፍትሄ አይሆንም ሲሉ ተቃዋሚዎች ያስረዳሉ። የቱኒዚያው ፕሬዚደንት ባዕዳን መገናኛ ብዙሃን የተቃዋሚ ሰልፈኞቹን ቁጥር እያጋነኑ ይናገራሉ ሲሉ ከሰዋል። ያም ሆኖ ግን ትላንት በአብዛኛው ድሆች የሚኖሩባቸውን አካባቢዎች ከጎበኙ በኋላ መንግስት ለወጣቶች ስራ እንደሚፈጥር ቃል ገብተዋል። ስድስት መቶ ሀያ ሺህ ስራ አጦች አሉ። ከእነዚህ ውስጥ ሁለት መቶ ሀምሳ ሺህ ያህሉ ከፍተኛ የኮሌጅ ዲግሪ አሏቸው። የእግዚአብሔር ፍቃዱ ይሁንና በዚህ ዓመት ትኩረታችን በዚህ ላይ ይሆናል ብለዋል ፕሬዝደንቱ ቤጂ ሳይድ ኢሴፕሲ ደቡብ አፍሪቃ አገሯ ላይ የሚገኙት የዩናይትድ ስቴትስ ዲፕሎማት ፕሬዚዳንት ዶናልድ ትራምፕ በአፍሪቃና በሄይቲ ህዝቦች ላይ የሰነዘሩትን ጸያፍ ቃል እንዲያብራሩ መጠየቋ ተሰማ። ፕሬዚዳንት ዶናልድ ትራምፕ ሐሙስ ለታ በሄይቲና በአፍሪካውያን ስደተኞች ላይ የሰነዘሩት ዘለፋና ጠያፍ አነጋገር ዓለምን በእጅጉ ማነጋገሩና ማስቆጣቱ አይዘነጋም። ፕሬዚዳንቱ ባለፈው ሐሙስ ኢሚግሬሽንን በሚመለከት ስለ ሄይቲና አፍሪቃውያን ስደተኞች የተናገሩት አሳፋሪ ቃል በሀይት ሐውስ የነበሩ የምክር ቤት አባላትን በከፍተኛ ሁኔታ አስደንግጧል። የበርካታ ዜና አውታር ዘጋቢዎች በተገኙበት ትራምፕ ንግግራቸውን ሲጀምሩ በመሰረቱ ከእነዚህ ቀፋፊና ቆሻሻ አገሮች የሚመጡ ስደተኞችን ለምንድነው የምንቀበለው ነበር ያሉት። አክለውም ዩናይትድ ስቴትስ እንደ ኖርዌይ ከመሳሰሉ አገሮች ነው ሰዎችን ማስገባት ወይም መቀበል ያለባትም ብለዋል። የትራምፕ አነጋገር ጸያፍና አሳፋሪ ነው ሲል የደቡብ አፍሪቃው ብሔራዊ ኮንግረስ ኤኤንሲ ቅሬታውን በወቅቱ ቢገልጥም ዛሬ ሰኞ ደግሞ በፕሪቶሪያ የዩናይትድ ስቴትስ ኤምባሲ ምክትል ኃላፊ በፕሬዚዳንቱ ንግግር ላይ ገለጣ እንዲያቀርቡ ተጠይቀዋል። የደቡብ አፍሪካው ዓለም አቀፍ ግንኙነትና ትብብር ሚኒስቴር ባወጣው መግለጫ የደቡብ አፍሪካና የዩናይትድ ስቴትስ እንዲሁም የተቀረው የአፍሪካና የዩናይትድ ስቴትስ ግንኙነት በመከባበርና በመግባባት ላይ የተመሠረተ ሊሆን ይገባዋል ብሏል። ሄይቲም በበኩሏ አገሯ ላይ ያሉት የዩናይትድ ስቴትስ አምባሳደር በዚህ በፕሬዚዳንት ትራምፕ አነጋገር ላይ ማብራሪያ እንዲያቀርቡ ጠይቃለች ሲል የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር አስታውቋል። ትራምፕ የአፍሪካና የሄይቲን ሕዝቦች በሚመለከት አንድን ጸያፍ ቃል እንዳልተጠቀሙ ሲያስተባብሉ እርግጥ ነው ቃላቱ ከባድ ናቸው፣ ዳሩ ግን አሁን እየተነገሩ ያሉትን ቃላት አይደለም የተጠቀምኩት፣ ተጣሞ ነው እየተነገረ ያለው ብለዋል። ፕሬዚዳንቱ ቀፋፊና ቆሻሻ ያሉትንና ዓለምን እያነጋገረ ያለውን ጸያፍ ቃል ከተናገሩ ከሶስት ቀን በኋላ እኔ ዘረኛ አይደለውም ማለታቸው ተሰምቷል። ትራምፕ ዛሬ ሰኞ ፍሎሪዳ ውስጥ ከጋዜጠኞች ለቀረቡላቸው ጥያቄዎች ሲመልሱም እኔ ካነጋገራቸኋቸው ሰዎች ሁሉ ባነሰ ደረጃ ዘረኛ አይደለሁም ማለታቸው ተደምጧል። ከዓመታት በፊት ከቤተሰቦቻቸው ጋር ወደ ዩናይትድ ስቴትስ የገቡ ወደ 800 ሺ ወጣት ስደተኞችን ከአሜሪካ ላለማስወጣት ስምምነት ለማድረግ ፍላጎት እንዳላቸውም ትራምፕ ተናግረዋል። ሰሜን ሶሪያ ድንበር ላይ የሰፈረውን ሰላሳ ሺህ የዩናይትድ ስቴትስ መራሽ የደህንነት ሰራዊት ቱርክ እንደምታመክ ነው ፕሬዚደንቷ ሬቼፕ ታይብ ኤርዶዋን አስታወቁ። ዩናይትድ ስቴትስ በሀገራችን ድንበር ላይ ሽብርተኛ ኃይል ማስፈሯን አምናለች። የእኛ ተግባር ደግሞ ይህ ኃይል ተግባራዊ ከመሆኑ አስቀድሞ ማምከን ይሆናል ሲሉ ኤርዶዋን በቴሌቪዥን ባሰሙት ቃል ተናግረዋል። ፕሬዚደንቱ ዛሬ ሰኞ እንዳስታወቁት በኩርዶች ቁጥጥር ስር ያለውን የአፍሪን ክልል ነጻ ለማውጣት ቱርክ ዝግጅቷን አጠናቃለች። በዋሽንግተንና በአንካራ መካከል ውጥረት እያየለ መጣው የቱርክ ወታደሮች በሶሪያ ዲሞክራሲያዊ ኃይል የመራውን የሚመራውን የኩርዶች ቡድን ለመውጋት ዝግጁ ናቸው በማለት ኤርዶዋን ይፋ ካደረጉበት ጊዜ ጀምሮ መሆኑ ይታወቃል። በመጨረሻ በመጨረሻም አሜሪካውያን ዛሬ በአመፅ አልባ ሰላማዊ ትግል የሚታወቁትን የሰብአዊ መብት ታጋይ የማርቲን ሉተር ኪንግ ጁኒየርን የልደት ቀን እያከበሩ ናቸው በ1950 ዎቹና 60 ዎቹ በደቡባዊ ዩናይትድ ስቴትስ የነበረውን የሰብአዊና ሲቪል መብት ረገጣ በመታገል ትግሉንም አሁን አለበት ደረጃ ያደረሱት የማርቲን ሉተር ኪንግ ቀን ወይም የልደት በዓል በየአመቱ በብሔራዊ ደረጃ የሚከበረው የአውሮፓውያኑ ጥር ወር ሶስተኛ ሰኞ መሆኑ ይታወቃል። ስለ ኪንግ የልደት በዓል ከዜናው በኋላ ባለን ጊዜ ዘገባ ይቀርባል። ዜናው በቃ። የዓለም ዜናዎቹን አደመጥን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው የሰኞ ምሽት ፕሮግራማችን ነው። የምናስተናግዳችሁ ቆንጅ ይታይ ና አዲሱ አበበንን ወደ ዘገባዎቹ እንሄዳለን። አሁን አድማጮች ባለፉት አመታት በአገሪቱ በተፈጠረው ሁከት ተሳትፈዋል ያሏቸው የ አምስት መቶ ሀያ ስምንት ተጠርጣሪዎች ክስ ተቋርጦ በሚቀጥለው ረቡዕ እንደሚፈቱ የሀገሪቱ ዋና ጠቅላይ አቃቤ ሕግ አስታወቁ። ይህ የመጀመሪያው ዙር የእስረኞች ፍቺ ሲሆን በሚቀጥሉት ሁለት ወራት በሚካሄድ ምርመራ እስረኞችን መፍታት እንደሚጠናቀቅ ተገልጿል። በዚህኛው ዙር የተፈረደባቸው ሰዎች እንደማይፈቱ ተጠቁመዋል። መለስካቸው አመሃ ዛሬ ዋና አቃቢ ህጉ የሰጡትን መግለጫ ተከታትሎ ዘግበዋል። በቅርቡ የገዢው ግንባር ኢህአዴግ ስራ አስፈጻሚ ኮሚቴ በደረሰበት ውሳኔ መሰረት ከተቋቋሙት ግብረ ኃይሎች መካከል አንዱ የፍትህ ጉዳይን የሚከታተል እንደሆነ አስቀድመው የገለጹት ጠቅላይ አቃቢ ህጉ አቶ ጌታቸው አምባዬ በፌዴራልና በክልል ደረጃ የአምስት መቶ ሀያ ስምንት ተጠርጣሪዎች ክስ እንደሚቋረጥ ዛሬ ረፋዱ ላይ በጽህፈት ቤታቸው በሰጡት ጋዜጣዊ መግለጫ ይፋ አደረጉ። ግብረ ኃይሉ የሀገሪቱን የፍትህ አሰራር ለማሻሻል የአጭር የመካከለኛና የረዥም ጊዜ እቅድ እንደነደፈ የዘረዘሩት አቶ ጌታቸው በአጭር ጊዜ እቅዱ ሊከናወኑ ከተመለከቱት ተግባራት አንዱ ባለፉት ጥቂት ዓመታት በሀገሪቱ ተፈጥረው በነበሩ ሁከቶች ተሳትፈዋል ባሏቸው ተከሳሾች ላይ የተመሠረተውን ክስ አቋርጦ መፍታት እንደሆነም አብራርተዋል። ይህን መሠረት በማድረግ በፌዴራል ደረጃ እስካሁን ድረስ በለየናቸው አካላት ወደ 115 የሚሆኑ ተጠርጣሪዎችን ክሳቸው ለመጀመሪያው ዙር እንዲቋረጥ ተደርጓል። እነዚህ 115 ተጠርጣሪዎች ቅድም ባልኳቸው መስፈርቶች መሰረት መስፈርቱን የሚያሟሉ ሆነው በመገኘታቸው በዚህ የክስ ማቋረጥ ሂደት ውስጥ ተጠቃሚ እንዲሆኑ የሚደረግበት ሁኔታ አለ። እነዚህን ተጠቃሚ በማድረግ በዚህ ረገድ ራሱን የቻለ ተሃድሶ ተሰጥቷቸው እንዲወጡ የማድረግ እንቅስቃሴ ተደርጓል። ስለዚህ የ115ቱም ተጠርጣሪዎች የክስ ማቋረጫ ለፍርድ ቤት ቀርቧል። በሌላ በኩል እንዲቀርቡ ተደርጓል። በሌላ በኩል ደግሞ እነዚህ 115 ተጠርጣሪዎች ከዛሬ ጀምሮ ለተከታታይ ሁለት ቀናት የተሃድሶ ስልጠና ይሰጣቸዋል። ስለዚህ ከሮብጧት ጀምሮ ወደ ህብረተሰቡና ወደ ቤተሰቦቻቸው የሚቀላቀሉበት ሁኔታ ይፈጠራል ተብሎ ይታሰባል። ጠቅላይ አቃቢ ህጉ እንደገለጹት ክሱ እንዲቋረጥ መመዘኛዎቹ አራት ናቸው። በነበረው ሁከትና ብጥብጥ ይሁን በሌሎች ጉዳዮች የሰው ህይወት ያላጠፉ ከባድ የአካል ጉዳት ያላደረሱ ትልልቅ የኢኮኖሚ አውታሮችን በማውደም ቀጥተኛ ተሳትፎ ያልነበረው ወይም ይህን ድርጊት ያልመራ መሆን አለበት። ሕገ መንግሥቱንና ሕገ መንግሥታዊ ስርዓቱን በኃይል ለመቀልበስ በተደረገ እንቅስቃሴ ውስጥ በመሪነት በተደጋጋሚ ያልተሳተፈ መሆን ይኖርበታል። ሌላው ደግሞ በዚህ ስርዓት ተጠቃሚ የሆኑ ዜጎች መንግሥትና ድርጅት ኢህአዴግ ማለታቸው ይመስላል መስራት የሚገባውን ባለመስራቱ የተነሳ በሌሎች ኃይሎች ፍላጎትና ዓላማ ተነሳስተውና ሰለባ የሆኑ የዚህ ዕድል ተጠቃሚ እንደሚሆኑ አቶ ጌታቸው አስረድተዋል። በዚሁ መሠረትም በክልል የሚገኙ ታራሚዎችና ተጠርጣሪዎችም የዚሁ ዕድል ተጠቃሚ ይሆናሉ። ባለፈው ዓመት በነበረ በዲላ ከተማ በዲላ ዙሪያ ወረዳና በተመሳሳይ ቦታዎች ላይ የእርጋ ጨፌ በኮቸሬና ገደብ ወረዳዎች አካባቢ በነበረው ሁከትና ብጥብጥ ተሳታፊ የነበሩ ወደ 361 የሚሆኑ ተጠርጣሪዎች ክስ እንዲቋረጥ ተደርጓል። በሌላ በኩል በዚሁ ክልል በሰገን ሕዝቦች አካባቢ ዞን በኮንሶ ወረዳ በነበረው ሁከትና ብጥብጥም በተመሳሳይ ሁኔታ ተሳታፊ የነበሩ ወደ 52 ተጠርጣሪዎች በዚህ መሰረት ክሳቸው ተቋርጦ የተሃድሶው ስልጠና ካገኙ በኋላ ወደ ቤተሰባቸው እንዲቀላቀሉ ለማድረግ ጥረት ተደርጓል። ስለዚህ በዚህ የመጀመሪያው ዙር የክስ ማቋረጥ ሂደት ውስጥ በድምሩ 528 ተጠርጣሪዎች የክስ ሂደታቸው እንዲቋረጥ ተደርጓል። ስለዚህ የተሃድሶ ስልጠና ከተሰጣቸው በኋላ ወደ ህብረተሰቡና ወደ ቤተሰቦቻቸው ተቀላቅለው ሰላማዊ ህይወታቸውን በመፍጠር የሰላም እሴትን በመገንባት የሰላም ኃይል እንዲሆኑ የማድረግ ስራዎች ይሰራሉ ተብሎ ይታሰባል። አቶ ጌታቸው አምባየ ጨምረው እንዳብራሩት በፌዴራልም ሆነ በክልል ደረጃ ይኸው የክስ ማቋረጡ ሂደት እንደሚቀጥል ገልጸው የተፈረደባቸው እስረኞችም ቀደም ሲል በተቀመጡት መመዘኛዎች አማካይነት የእያንዳንዱ እስረኛ ጉዳይ እየተመረመረ በሀገሪቱ ሕግ መሠረት እንደሚከናወን ተናግረዋል። በዚህ ረገድ የሚታዩትም የፌዴራል የይቅርታ ተጠቃሚዎች የሚሆኑ ክስ በማቋረጥ ሂደት ከእስር እንዲለቀቁ የሚደረጉ ሰዎችን ጉዳይ የመጨረሱ ሁኔታ በአጭር ጊዜ ባስቀመጥነው የጊዜ ሰሌዳ በሁለት ወሩ ጊዜ ውስጥ በተከታታይነት ተግባራዊ የሚሆን ይሆናል። ስለዚህ ጥናቶች እንዳለቁ ጥናቶችን መሰረት አድርጎ ታራሚዎች ከእስር የሚለቀቁበት ሁኔታ የሚጀመር መሆኑን ግልጽ ግንዛቤ እንዲወሰድበት ነው። ይህ ዘገባ እስከተጠናቀረበት ሰዓት ቪኦኤ ከተለያዩ ምንጮች እንዳረጋገጠው እውቅ የተቃዋሚ የፖለቲካ ፓርቲ መሪዎች ስለ ክሱ መቋረጥ ወይንም ስለ ተጀመረው ሂደት የተነገራቸውም ሆነ የሚያውቁት ነገር የለም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የዕለቱን አብይ ርዕስ ነበር። መለስካቸው ይላከል፣ እናመሰግናለን። በሊቢያ አድርገው የማዕከላዊ ሜዲትሬኒያንን ባህር በማቋረጥ ወደ ኢጣሊያ የሚጎርፉትን ቁጥራቸው እጅግ በማሻቀብ ላይ ያለ ስደተኞችና ለፍልሰት ተጋላጮች ለማስቆም ሌሎች የመልሶ ማቋቋሚያና ህጋዊ የጉዞ አማራጮች እንዲፈጠሩ ሲል የተባበሩት መንግስታት ድርጅት የስደተኞች ጉዳይ ጽሕፈት ቤት ጥሪ አቅርቧል። ሊሳ ሽላይን ከመንግስታቱ ድርጅት ከፍተኛ የስደተኞች ኮሚሽን ዋና መቀመጫ ጄኔቫ ለአሜሪካ ድምፅ የላከችውን ዘገባ አሉላ ከበደ ያቀርባል። ሁኔታው ዳግም እጅግ እየከፋና ለሕይወት አደገኝነቱም እያየለ የመጣው ከአዲሱ ዓመት መጀመሪያ አንስቶ ነው። ዓለም አቀፉ የስደተኞች ተከታታይ ድርጅት አይኦኤም ይፋ እንዳደረገው በያዝነው የአውሮፓውያኑ ሁለት ሺ አስራ ስምንት ዓመተ ምህረት የመጀመሪያ አስር ቀናት ውስጥ ብቻ የሜዲትራኒያን ባህር አቋርጠው ወደ ጣሊያን በማቅናት ላይ የነበሩ አንድ መቶ ሰባ ስድስት ለፍልሰት ተጋላጮች ለሕልፈት ተዳርገዋል። ባለፈው ዓመት በተመሳሳይ ጊዜ የሞቱት ሰዎች ቁጥር ሰባት መሆኑንም አይኦኤም ጨምሮ ገልጠዋል። ጋምቢያ፣ ሴኔጋል፣ ሱዳን፣ ማሊና ናይጄሪያን ጨምሮ በሕይወት የተረፉት ስደተኞች አብዛኞቹ ከተለያዩ አፍሪካ አገሮች የፈለሱ መሆናቸውን የዘረዘረው የድርጅቱ መግለጫ የባንግላዴሽና የፓኪስታን ተወላጆችም እንዳሉበት አስረድቷል። ዊሊያም ስፒንድለር የተባበሩት መንግስታት ድርጅት የስደተኞች ጉዳይ ጽፈት ቤት ቃል አቀባይ ናቸው። ቁጥሩ እጅግ የበዛው እልቂት መቋቋም ከሚችሉት በላይ ነው። እናም እያደር ጭራሽ እየበዛ የመጣውን የሞት አደጋ ለማስቆምና ለዚህ እልቂት ማብቂያ ለማብጀት የሚያስችሉ ሕጋዊ አማራጮች መፈጠር አለባቸው ባይ ናቸው። ስፒንድለር አክለውም ለፍልሰት ተጋላጮቹ ረጅሙንና አደገኛውን ጉዞ ለመያያዝ የሚገደዱት ሁነኛ አማራጮች በማጣታቸው ነው ይላሉ። በመሆኑም ይህን አደገኛ ጉዞ ከመጀመራቸው አስቀድሞ አማራጮችን መፍጠር መቻል አለብን። ሊቢያ በሚደርሱበት ሰዓት አብዛኞቹ ገና ድሮ እጅግ ዘግናኝ ለሆኑ የመብት ጥሰቶች ተጋልጠውና የሰሐራ በረሃን ጨምሮ በከፉ አደጋዎች የተሞሉ ጎዳናዎች አልፈዋል። ስፒንድለር አክለውም ስደተኞቹ ከቀያቸው ብዙም ሳይርቁ ባሉበት ሁነኛ ጥበቃና ድጋፍ ማግኘት ቢችሉ የብዙዎቹን ሕይወት ማዳን በቻልን ነበር ይላሉ። ከሚደርስባቸው ከባጥላ ከሌላ ፍለጋ ከጦርነት በመሸሽ አሊያም የተሻለ ህይወት በመሻት ወደ ባህሩ የሚጎርፉትን ስደተኞችና ለፍልሰት ተጋላጮች ለመርዳት የሚያስችሉ ህጋዊ የመልሶ ማቋቋምና ቤተሰቦችን ማገናኘት የመሳሰሉትን ጨምሮ ሁሉን አቀፍ መላዎች መፈለግ አለባቸው ሲል ዩኤንኤችሲአር ጥሪ አሰምቷል። ድርጅቱ በተጨማሪም የልማት እጦትን፣ ብልሹ አስተዳደርን፣ የመብት ጥሰትንና ግጭቶችን ጨምሮ ሰዎች ከቀያቸው ለመነቀልና ለፍልሰት በሚዳረጉበት የችግሩ ዋነኛ ምንጮች ላይ ትኩረት ማድረግ አስፈላጊ መሆኑን አስታውቋል። የዘገባ ክፍለ ጊዜ ተጠናቋል። አድማጮቻችን በዜና ማብቂያችን ላይ እንዳልነው ዛሬ ዩናይትድ ስቴትስ ውስጥ የሲቪል መብቶች ትግል መሪው የማርቲን ሉተር ኪንግ ጁኒየር የልደት በዓል ነው። በመግቢያው እንዳል ነው ዛሬ ብሔራዊ የአመት በዓል ነው። የሲቪል መብቶች ትግል መሪው የኖቤል የሰላም ተሸላሚው የማርቲን ሉተር ኪንግ ጁኒየር የልደት በዓል ዛሬ እንደ ፈረንጆች አቆጣጠር ጥር 15 ልደታቸው የሚከበረው በ39 ዓመታቸው በነፍሰ ገዳይ ጥይት የተገደሉት ማርቲን በህይወት ቢኖሩ ኖሮ 86ኛ ዓመት ልደታቸውን ያከብሩ ነበር። በ1950ዎቹ እና 60ዎቹ በቆዳ ቀለም ላይ የተመሰረተ ልዩነትን በመቃወም የጥቁር አሜሪካውያን መብቶች ድምፅ የመስጠት መብትን ጨምሮ ለማስከበር ሰላማዊ እንቅስቃሴ ያደራጁትና ያካሄዱት መሪ የልደት በዓል አሜሪካውያን በየዓመቱ በጥር ወር ሶስተኛው ሰኞ ላይ ያከብሩታል። ለውጥ የሚመጣው የማይቀር ሂደት ስለሆነ አይደለም፣ በማያቋርጥ ትግል ይመጣል እንጂ በማለት ማርቲን ህዝባዊ እምቢተኝነት እርምጃዎች፣ የተቃውሞ ሰልፎችን የመሳሰሉ የሰላማዊ ትግል እርምጃዎችን አደራጅተው የመሩና የተሳተፉ ናቸው። በ1963 ነሐሴ ወር ላይ ዋሽንግተን ውስጥ በመቶ ሺዎች የተቆጠሩ በተሳተፉበትና የነጻነትና የስራ እድል ለጥቁር አሜሪካውያን ጥያቄ የቀረበበት ሰልፍ ላይ ነበር ማርቲን ታላቁንና ህያው ሆኖ የሚታወሰውን ህልም አለኝ ንግግራቸውን ያሰሙት I have a dream my four little children will one day live in a nation where they will not be አንድ ቀን አራቱ ትንንሽ ልጆቼ በቆዳቸው ቀለም ሳይሆን በማንነታቸው በሚለኩባት አገር እንዲኖሩ ይታየኛል ማርቲን በነፍሰ ገዳይ ጥይት በተገደሉ በጥቂት ቀናት ውስጥ ነበር በስማቸው በፌዴራል መንግስት ደረጃ አመታዊ በዓል ቀን እንዲሰየምላቸው አንድ የኮንግረስ አባል ሀሳብ ያቀረቡት። ይሁን እንጂ ይህ ጥያቄ እውን ለመሆን አስራ አምስት ዓመታት ወስዷል። የዛሬውን ዕለት ታዲያ በሀገሪቱ ዙሪያ ብዙዎች ኪንግ ዘረኝነትን ለማስወገድ ያደረጉት ትግልና በህይወታቸው የከፈሉትን መስዋዕትነት በማሰብ በማህበረሰባዊ አገልግሎት ስራዎች በመሳተፍ ያከብሩታል። እንደ ኤሮፓውያን አቆጣጠር በ1994 ነው የዩናይትድ ስቴትስ ኮንግረስ ዕለቱን ብሔራዊ የአገልግሎት ቀን ብሎ የሰየመው። ማርቲን ሉተር ኪንግ ጁኒየር የመሩት ያልተቋረጠ ሰላማዊ ትግል ፍሬ አፍርቶ በ64 የወቅቱ ፕሬዚደንት ሊንደን ጆንሰን በህዝባዊ ስፍራዎች የነጮችና የጥቁሮች ልዩነትን ስርዓት የሚከለክለውን የሲቪል መብቶች ህግ ፈረሙ። ይህን ተከትሎ ማርቲን የኖቤል የሰላም ሽልማት አሸናፊ ለመሆን በቅተዋል። ሌሎችንም አያሌ እውቅናዎችና ሽልማቶችን አግኝተዋል። ግዙፍ የመታሰቢያ ሀውልት መዲናዋ ዋሽንግተን በአሜሪካ ታላላቅ ፕሬዚደንቶች መታሰቢያዎች ባሉበት ብሔራዊ ሞል ተብሎ በሚጠራው አደባባይ ተገንብቶ በመጀመሪያው ጥቁር አሜሪካዊ ፕሬዚደንት ባራክ ኦባማ ተመርቆ ለህዝብ እይታ ቀርቧል። አድማጮች ቀደም ሲል ያሰማናችሁ የኪንግን የልደት በዓል የተመለከተውን ልዩ ዝግጅት ነበር። አሁን ደግሞ ከእናንተ ከአድማጮች ከደረሱን የኢሜይል መልእክቶች እነዚህ እናሰማለን። በኢሜል ከደረሱን መልእክቶች ይሆናል አስቀድመን የምናሰማችሁ። ሰላም! የአሜሪካ ድምፅ ራዲዮ አዘጋጆች፣ በተለይ ለጥያቄው መልስ ዝግጅት ክፍል ጥር አምስት ሁለት ሺ አስር አመተ ምህረት ቅዳሜ ምሽት በቀረበው ለጥያቄው መልስ ዝግጅት ላይ ከአፋር ክልል አሳይታነኝ ያሉ ጠያቂያችሁ በአፋር ክልል ከፍተኛ የዘር መድሎ አለ በማለት ባቀረቡት ጥያቄ ላይ አስተያየቴን ለመስጠት ነው እና ለአድማጮች ታሰሙልኝ ዘንድ በትህትና እጠይቃለሁ ብለዋል። እኚህ አድማጭ ጠያቂው ያሉት የዚህ አካባቢ ጠያቂው ያሉት የዚህ አካባቢ ክልል ተብሎ ሳይደራጅ የአማራ፣ የኦሮሞ፣ የወላይታ ልጆች ነበሩ። በየጫካው መንገዶች ሳይሰሩ ሳይሰሩ ሲያለሙ የነበሩት አሁን ግን እኛ ተምረናል፣ ሌላ ሰው ሊቀጠርብን አይገባም፣ እኛ ነን መቀጠር ያለብን እያሉ የአማራ የኦሮሞና የወላይታ ልጆችን ቅጥሮች ያለማግኘት እንዳያገኙ እየተሰራ መሆኑን እሮሮ ማሰማታቸው ይታወሳል በማለት ይቀጥላሉ። ይህ አይነት ንግግር የአፋርን ስም የሚያጠፋ እንዲሁም በክልሉ ያለውን እውነታ የማይወክል ከመሆኑም በላይ በክልሉ በሰላም አብሮ የሚኖር ሕዝብን ማጋጨትም ነው። አንደኛ የአፋር ክልል ሳይም መሰረት የነበረው አስተዳደር የጠፋው በአፋር ክልል ብቻ ሳይሆን በመላ አገሪቱ ስለሆነ በአዲሱ ስርዓት የተካለሉ ደግሞ የአፋር ክልል ብቻ ሳይሆን ማንኛውም ብሔር ራሱን በራሱ በማስተዳደር ህገ መንግስት ስለወጣ ነው። ሁሉም ክልል ደግሞ ቅድሚያ የስራ እድል ለክልሉ ተወላጅ የመስጠት ግዴታ አለበት። በእርግጥ ያ ህገ መንግስት ምን ያህል ተግባራዊ ሆኗል ሌላ ጥያቄ ነው። ቀጥሉና ያም ሆኖ የአፋር ክልል ከተመሠረተ ጀምሮ እስካሁን ድረስ 50 ከመቶ ወይም ከ50 ከመቶ በላይ የአፋር ተወላጅ ያልሆኑ ኢትዮጵያውያን በተለያዩ ቢሮዎች በሙያ እንዲሁም በከፍተኛ ኃላፊነት እየሰሩ ናቸው። ታዲያ የአፋር ክልል ተወላጆች ተምረው የት ይግቡ? የትስ ይቀጠሩ? አማራ ክልል፣ ኦሮሞ ክልል፣ ትግራይ ክልል። ጠያቂያችሁ እውነት አሳይታ ከሆኑ የሚገኙት ከአሳይታ ጀምሮ እስከ አዋሽ ባሉት ከተማ ንግድ ላይ ከተሰማሩት መካከል ስንት አፋር እንዳለ ማየት አይሳናቸው። ይቀጥላሉ እኚሁ አድማጭ። በአጠቃላይ እንደዚህ አይነት ችግር የለም ብቻ ሳይሆን በአፋር ክልል እንደ ጋምቤላና ሶማሌ ክልል በሺዎች የሚቆጠሩ ኢትዮጵያውያን በዘር ምክንያት አልተፈናቀሉም። ለዚህም በአፋር ክልል አብሮ በፍቅር የሚኖሩ ኢትዮጵያውያን ምስጋና ይገባቸዋል። የግል ስሜትን በብሔሮች ማሳበብ ይቁም ይሉና ሀሳባቸውን ይቋጫሉ። ማናቸውን ሰው አካደር ኢብራሂም ከብራሰልስ ሌላም አለን። እንዴት ሰነበታችሁ? ይሉናል። እግዚአብሔር ይመስገን። ለጥያቄው መልስ የሚለው ዝግጅታችሁ በጣም አስተማሪና ለወቅቱ የሀገራችን ጉዳይ መፍትሄም ይጠቁማል። ከቻላችሁ ከመንግሥት በኩልም ተሳታፊ ብታገኙ ጥሩ ነው። እንደኔ እምነት የሀገራችን ችግሮች ለአመታት ተደጋግመው ስለተዘገቡና ብዙ ውይይቶችም ስለተደረጉባቸው ከዚህ በኋላ የሚቀርቡት ጥያቄና መልስ ይሁን ውይይት በወደፊቱ መፍትሄ ላይ ብቻ ያተኮሩ ቢሆኑ የተሻለ ይመስለኛል። እንደ አንድ ዜጋ ለሀገራችን ውስብስብ ችግሮች መፍትሄው ሁሉንም ያካተተ አገራዊ እርቅ ብቻ ነው የሚል እምነት አለኝ። በርቱ፣ መልካም ስራችሁን ቀጥሉበት። አላሉ ሀብቱ ባዌ ከሲልቨር ስፕሪንግ። በኢሜይል የተላኩልንን ለዛሬ እዚህ ላይ እናቆምና በድምፅ የተላኩ ካሉ ደግሞ ወደ ኋላ ላይ እናሰማለን። አድማጮች እናንተ ማስተያየቶቻችሁ መላካችሁን ቀጥሉ። ሆን አት ቪኦኤ ኒውስ ዳት ካም ላይ ብትልኩት፣ ሆን አት ቪኦኤ ኒውስ ዳት ካም ላይ ብትልኩት ይደርሰናል። በጣም አመሰግናለሁ አዲሱ ወደ ቀጣዩ ዝግጅታችን ይሆናል የምናልፈው። የዛሬ የሰኞ የመጀመሪያ ፕሮግራም በሰለሞን ክፍሌ የሚቀርበው ስፖርት ነው። እንደምናመሽታችሁልኛል የተከበራቸው አድማጮቼ። የኢትዮጵያ አትሌቶች በትናንቱ የሂውስተን ማራቶንና በኤልጎባር ዓለም አቀፍ አገር አቋራጭ ሩጫ ውድድሮች ድል ተቀዳጅተዋል። የሀገር ውስጥና የውጭ እግር ኳስ ስፖርት ዜናዎችንም ይዘናል። አብራችሁን ቆዩ። የኢትዮጵያ አትሌቶች ከአራቱ በትላንትናው ዕለት የተካሄዱ የማራቶን ሩጫ ውድድሮች በሦስቱ ቢያሸንፉም ሩቲ አጋ በአራምኮ ሂውስተን ግማሽ ማራቶን በ1 06 ከ39 በአንደኝነት ያጠናቀቀችበት ፉክክር ከሁሉም ይበልጥ በታሪክ ሲታወስ የሚቆይ ነው። ሌሎቹ ኢትዮጵያውያን ብሩክ ታይት ደገፋና በዙ ወርቁ ደግሞ በሼቭሮን ሂውስተን ማራቶን ሻምፒዮንነታቸውን ተከላክለዋል። 22451 እና 20830 ተመዝግቦላቸዋል የገቡበት ጊዜ። በወንዶቹ የኢትዮጵያ አትሌቶች በሂውስተን ግማሽ ማራቶን ከዚህ ቀደም ከተካሄዱት 16 በሁሉም ሲያሸንፉ፣ የሴቶቹን ሁለቴ ብቻ ነው ቀድሞ የገቡት። የትላንቱ ደግሞ ፈጣኑና አስደሳቹ ተብሎ የተጠራው ሩቲ አጋ ያሸነፈችበት ሆኗል። ሩቲ አጋ ማብቂያው ላይ ከቀሪዎቹ ጋር የነበራትን ርቀት አስፍታ በ10639 በአንደኝነት አጠናቃለች። ኬንያውያኑ ካሮላይን ቼፕኮችና ሜሪ ዋሴራ ሁለተኛና ሦስተኛ ሆነዋል። ብዙ ድሪባ ከኢትዮጵያ አራተኛ በትላልቆቹ ሙሉ ማራቶን ሴቶች ውድድር ደግሞ ከአንደኛ እስከ ሶስተኛ ያለውን ቦታ በሙሉ ጠራርገው የወሰዱት በብሩክ ታይት ደገፋ የተመሩት የኢትዮጵያ አትሌቶች ናቸው። በላይነሽ ኦልጂራ ሁለተኛ፣ መሰለች በየነ ሶስተኛ። የአንደኛዋ የብሩክ ታይት ጊዜ ሁለት ሰዓት 24 ደቂቃ ከ51 ሴኮንድ ተመዝግቧል። በወንዶቹ ሙሉ ማራቶን ቀዳሚዎቹ በዙ ወርቁና ይታያል አጥናፉ ሆነዋል። 208 ከ30 እና 209 ከ07 ነው የገቡበት ጊዜ። ኬንያዊው ኤሊሻ ባርኖ ሦስተኛ ሆኗል። ግማሽ ማራቶኑን በወንዶቹ ያሸነፈው የኒውዚላንዱ ጄክ ሮበርትሰን ሆኗል። አንድ ሰዓት ከአንድ ሴኮንድ ነው ጊዜው። የሁለተኛ ሦስተኛና አራተኝነቱን ስፍራ ተከታትለው በመግባት የወሰዱት የኢትዮጵያ አትሌቶች ናቸው። በቅደም ተከተል ጉዬ አዶላ ፈይሳ ሊሌሳና ሹራ ቂታታ ናቸው። ሁሉንም እንኳን ደስ አላችሁ ላለሁ ግሩም ውጤት ነው ያስመዘገቡት ወደ ስፔን ኤልጎባር የትላንቱ ዓለም አቀፍ አገር አቋራጭ ሩጫ ውድድር አልፌ ያበቃለሁ። የወንዶቹን 10.8 ኪሎ ሜትር በኩራት ያሸነፈው የ17 ዓመቱ ኢትዮጵያዊ ወጣት ሰለሞን ባረጋ ነው በ33 ደቂቃ ከ54 ሴኮንድ ላፋርጎ ገብቷል የሴቶቹ ርቀቱ በአንድ ኪሎ ሜትር ግድም ያንሳል 7.6 ኪሎ ሜትር ሲሆን አሸናፊዋ የባህሬኗ ሩት ጁቤት ናት። 27 15 ተመዝግቦላታል። ድንቅ ነው። ኬንያ የሁለተኛና ሦስተኝነቱን ስፍራ ወስዳለች። በወንዶቹ ሁለተኛ ዩጋንዳ፣ ሦስተኛ ኢትዮጵያ ናት። የሩጫውን ስፖርት ዜና በዚሁ ላብቃ። ለቀሪው የሀገር ውስጥና የውጭ እግር ኳስ ስፖርት ዜና ተባባሪ አዘጋጅ ገዛኝ ጽዮን መስቀል ከአዲስ አበባ መስመር ላይ ይገኛል። መቀጠል ትችላለህ ገዛኝ። አመሰግናለሁ ሰለሞን። በኢትዮጵያ ፕሪምየር ሊግ 11ኛ ሳምንት ጨዋታዎች ደደቤትና አዳማ ከተማ ተጋጣሚዎቻቸውን በማሸነፍ ድል ሲቀናቸው ቅዱስ ጊዮርጊስና መከላከያ ነጥብ ጥለዋል። ትናንት በአዲስ አበባ ስታዲየም ደደቤት ወልዋል አዲግራት ዩኒቨርሲቲን አራት ለአንድ በረታበት ጨዋታ ጌታነው ከበደ በጨዋታና በፍጹም ቅጣት ሁለት ግብ ሲያስቆጥር ለወልዋሉ አዲግራት በባዶ ከመሸነፍ የዳነባትን ብቸኛ ግብ ሙሉ አለም ጥላምን በፍጹም ቅጣት አግብቷል። የደደቢት አሰልጣኝ ንጉሴ ደስታ ተጫዋቾቻቸው እንቅስቃሴና በውጤቱ መደሰታቸውን ሲገልጹ የወልዋሉ አዲግራት አሰልጣኝ ብርሃኔ ገብረ እግዚአብሔር ደግሞ በተጫዋቾቻቸው የጨዋታ ልምድ ማነስ ለከባድ ሽንፈት እንደዳረጋቸው በሚከተለው አስተያየታቸው ገልጸዋል። ሰርተን የመጣ ነው የተጋጣሚ ቡድን አጫወት ያው በመከላከል ያመዘነ በመሀል ሜዳ ላይ ስለነበረ የቀድመን በፕሬሲንግ ፋስት አታኪንግ ያው ብዙ ጊዜ አጥቂዎቻችን ሞሮ ወደ ጎል እንዲያበዙና ተጭነን በየፖዚሽኑ ፕሬሲንግ ፉትቦል እንድንጫወት ነው ሰርተን የመጣ ነውና፣ ሙሉ ለሙሉ ጨዋታውን ተቆጣጥረን አሸንፈናል። በጣም በተጫዋቾቼ በጣም ደስተኛ ነው። አዳማ ከተማ ኢትዮጵያ ቡናን ሁለት ለአንድ አሸንፏል። ቅዱስ ጊዮርጊስ ከወልደያ ከተማ ባዶ ለባዶ፣ መከላከያ ከጅማ አባ ጅፋር፣ ድሬዳዋ ከተማ ከሐዋሳ ከተማ ሁለቱም በተመሳሳይ አንድ ለአንድ አቻ የተለያዩ ቡድኖች ናቸው። ሌሎች ጨዋታዎችም ተካሂደዋል። በደረጃ ሰንጥረሹ ደደቢት በ25 ነጥብ መሪነቱን አልለቀቀም። አዳማ ከተማ በአስራ ስምንት ነጥብ ከአራተኛነት ወደ ሁለተኛነት ተጠግቶ ደረጃውን ሲያሻሽል ሁለት ተስተካካይ ጨዋታ ያለው ቅዱስ ጊዮርጊስም በአስራ ሰባት ነጥብ ሶስተኛ ነው። የደደቢቱ ጌታነህ ከበደ በዘጠኝ ጎል ከፍተኛ ግባግቢነቱን ለብቻው መምራት ጀምሯል። ሌላው የእግር ኳስ ዜና ወደ ሰሜን አፍሪካዋ ሞሮኮ ያደርሰናል። በዚያ አምስተኛው የአፍሪካ ቻምፒዮን ሺፕ ቅዳሜ ለት ተጀምሯል። በመክፈቻው የተጫወቱት የአስተናጋጇ የሞሮኮ ብሔራዊ ቡድንና የሞሪታንያ ሲሆኑ የሞሮኮ ብሔራዊ ቡድን አራት ለባዶ አሸንፎታል። በዚሁ ምድብ ሱዳን ጊኒን ሁለት ለአንድ ረቷል። በሌላው ምድብ ደግሞ ናሚቢያ ኮዲቫርን አንድ ለባዶ፣ ዛምቢያ ዩጋንዳን ሶስት ለአንድ አሸንፈዋል። በሞሮኮ አስተናጋጅነት በሚካሄደው አምስተኛው የቻን አፍሪካ ዋንጫ የስምንት ሀገራት ቡድኖች ይሳተፉበታል። በዛው ወደ አውሮፓ ስንሸጋገር የስፔን ላሊጋና የእንግሊዝ ፕሪሚየር ሊግ የሳምንቱን ውጤቶች በአጭሩ እንመለከታለን። በላሊጋው ባርሴሎና በአሸናፊነት ሲገሰግስ፣ ሪያል ማድሪድ በሜዳው ሽንፈት ገጥሞታል። ትናንት ባርሴሎና ከሜዳው ውጪ ሪያል ሶሲዳድን ገጥሞ ሁለት ለባዶ ከመመራት ተነስቶ አራት ለሁለት አሸንፎ ወጥቷል። ለባርሴሎና ፖሊኒዮ አንድ ሱዋሬዝ ሁለት ሲያገቡ ሊዮኔል መሲ ከርቀት በቅጣት ምት ያስቆጠራት አራተኛ ግብ ግን እጅግ ድንቅ ነበረች። ቅዳሜ ዕለት ሪያል ማድሪድ በቪያሪያል አንድ ለባዶ ተሸንፏል። ሌሎች ጨዋታዎችም ተካሂደዋል። ላሊጋውም ባርሴሎና በሃምሳ ሁለት ነጥብ መሪነቱን አጠናክሮ ቀጥሏል። ሊዮኔል መሲ በአስራ ሰባት ሉዊስ ሱዋርስ በአስራ ሶስት ሁለቱም ከባርሴሎና ከፍተኛ ግባግቢነቱን አንደኛና ሁለተኛ ሆነው ይመራሉ። በእንግሊዝ ፕሪምየር ሊግ የማንቸስተር ሲቲ ያለመሸነፍ ጉዞ በሊቨርፑል ተገጥቷል። ባለሜዳው ሊቨርፑል ማንቸስተር ሲቲን አራት ለሶስት በረታበት ጨዋታ ቻምበርሊን፣ ቨርሚኒሆ፣ ሳይዲ ኦማኒ ና መሐመድ ሳላህ ለሊቨርፑል ጎሎቹን ያስቆጠሩ ተጫዋቾች ናቸው። የማንቸስተር ሲቲ በረኛ ከግብ መውጣቱን አይቶ መሐመድ ሳላህ ከመሀል ሜዳ መትሮ ያስቆጠራት ግብ ተደናቂ ያድርጎታል። በርንማውዝ አርሴናልን ሁለት ለአንድ ሲረታ ቼልሲ ና ሌስተር ሲቲ ባዶ ለባዶ አቻ ተለያይተዋል። ሌሎች ጨዋታዎችም ተካሂደዋል። ከ23 ጨዋታ በኋላ የተሸነፈው ማንቸስተር ሲቲ ቀደም ሲል ባሰባሰበው ነጥብ የደረጃ ስንጠረዥን አናት ላይ ተቀምጧል። 62 ነጥብ አለው። ዛሬ ከስቶክ ሲቲ ጋር የሚጫወተው ማንቸስተር ዩናይትድም በ47 ነጥብ ሁለተኛ ሲሆን፣ ሊቨርፑል ና ቸልሲ በእኩል ነጥብ ሶስተኛ ና አራተኛ ናቸው። በመጨረሻ የኢትዮጵያ እግር ኳስ ፌዴሬሽን የፕሬዚዳንታዊና ስራ አስፈጻሚዎች ምርጫ ለአራተኛ ጊዜ ተራዝሟል። የምርጫው ሂደት ከትናንት በስቲያ በአፋሯ ሰመራ ከተማ ሊካሄድ ቀጠሮ ተይዞለት ነበር። ሆኖም በእጩዎች አቀራረብና በሌሎችም የምርጫ ስርዓት ጥርጣሬ የገባው ዓለም አቀፉ የእግር ኳስ ፌዴሬሽን ፊፋ የምርጫው ጊዜ እንዲራዘም በጠየቀው መሰረት ወደ የካቲት አራት እንዲሸጋግር ተደርጓል። በዚህ ዙሪያ በቀጣይ ሙሉ መረጃውን ይዘን እናቀርባለን። በእኔ በኩል ያለው ይኸው ነው። ሰለሞን አመሰግናለሁ ገዛኝ። ጽዮን መስቀል ነበር ከአዲስ አበባ። በዚሁ እንሰናበታለን። ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰላም፣ ደህና ቆዩን አድማጮች። አሁን ደግሞ አፍሪቃ ነክ ርዕሶች ይቀጥላል። የኢህአዴግ ስራ አስፈጻሚ ኮሚቴ ለ17 ቀናት ያህል ተሰብስቦ ስህተቶቹንና ድክመቶቹን ገምግሞ በችግሮቹ መንስኤ ላይ መክሮ የሀሳብ አንድነትና መተማመን ፈጥሯል የሚል መግለጫ ማውጣቱ ይታወቃል። ሊወስዳቸው ስላቀዳቸው እርማቶችና እርምጃዎችም ዘርዝሯል። በአዲስ አበባ ዩኒቨርሲቲ የህግ መምህሩ ዶክተር መሐሪ ረዳኢንና አቶ ልደቱ አያሌው የኢዴፓ ብሔራዊ ምክር ቤት አባል የሆኑትን ትንተና እንዲሰጡን ጋብዘን ባለፈው ሰኞ የተጀመረ ተከታታይ ውይይት ስናቀርብ እንደነበረ የሚታወስ ነው። ዛሬ የመጨረሻው ክፍል ይቀርባል። ያነጋገረቻቸው አዳነች ፍሳዬ ነች። በነገራችን ላይ ጠቀስ ያደርጉት ኮንትሮባንድ የሚለው መግለጫውም ላይ አውጥተውታል። ከችግሮቹ መንስኤዎች አንዱ ኮንትሮባንድ እንደሆነ እዛ መግለጫው ላይ ወጥቷል። ና እስቲ ማን ነው ብለዋል። ና እርስዎ እንዴት ነው የሚያዩት? የኮንትሮባንዱን ጉዳይ እንግዲህ ይሄ ዛሬ የተጀመረ አይደለም። አሁንም ጎላ ብሎ ችግሩ ሲጠቀስ የሰማ ነው። አሁን በሶማሌ ና በኦሮሚያ አካባቢ በተፈጠረው ግጭት ችግሩ ግን ችግር ሆኖ እየኖረው ለብዙ ዓመታት ዋናው ችግር ትናንት አቶ ኃይለማርያም እንዳሉት መርካቱን ራሱ ከኮንትሮባንድ ንግድ ማላቀቅ አልቻለም። ያ አብዛኛዎቹ በኮንትሮባንድ ንግድ ላይ የተሰማሩት ሰዎች የድሮ ወታደሮች ነው። የተቀነሱ ወታደሮች፣ በራሳቸው ፈቃድ ከስራ የለቀቁ ናቸው። እነዚህ ሰዎች በትላንትነት በጉሩኬላ አካባቢ ካሉ ሰዎች ጋር በጣም ከፍተኛ የሆነ የጥቅም ግንኙነት የፈጠሩ ሰዎች ናቸው። እነዚህ በአብዛኛዎች ቀደም ሲል በህውሀት ማጡ ነበሩ። ይሄ ያደባባይ ሚስጥር። አንድ ሰው ከውጭ ሀገር ወደ ሀገር ቤት እኮ ሲገባ ኤርፖርት ያለውን ሁኔታ በማየት እኮ ምን ያህል የተዛባ ነገር እንዳለኩም፣ የኢሚግሬሽን ፓስፖርት ላይ ማህተም የሚመጡ ሰዎች አብዛኛዎቹ ተማናል። አንድ ምሳሌ ልንገርሽ፣ ቀላል ምሳሌ። የመንግስት አራት የኢህአዴግ ባለስልጣናት ጠቅላይ ሚኒስትሩን ጨምሮ እዚህ ጉዳይ ላይ መግለጫ ሲሰጡ በመግለጫው ላይ እንዲገኙ የተደረጉት ጋዜጠኞች ወስ ናቸው፣ የመንግስት ጋዜጠኞች ናቸው። የሚጠይቁ ጥያቄ ሁሉ አስቀብሎ የተሰጣቸው ናቸው። ምን አለ አሁን እንኳ ያቀርቶ ከዚህ በኋላ የአሰራር ቆሟል የምትፈልጉ ይቆጣላል። ዶክተር መሐሪ ረዳይ፣ ይሄ በዚህ ስርዓቱ የበላይና የበታች እንዳይኖር አድርጎ የተዋቀረ ነው የሚለው እንግዲህ ቀደም ብሎ የነበረው ፐርሴፕሽን መሬት ላይ ያለው ነገር ምን እንደሆነ እንግዲህ መረጃዎች ነው የሚሰጡን። ግን በቂ መረጃዎች እጃችን ላይ ስለሌሉ ብዙ ልለው የሚችለው ነገር የለም። ግን የነበረው ፐርሴፕሽን ያው አንዳንዱ አንድ ጠርዝ ሄዶ የትግራይ የበላይነት አለ ይላል። ሌላኛው ወገን ትንሽ ፈከን ያለ ይመስልና የህወሓት የበላይነት ብሎ የተወሰነ የፖለቲካ ፓርቲውን የበላይነት እንዳለ ያቀርባል። ስብሰባው ላይ የነበሩት ሰዎች ከሰማይ በታች ያለ ነገር ሁሉ አንስተናል ብለዋልና ከሰማይ በታች ያለ ነገር ሁሉ ከተነሳ ይሄ ሁል ጊዜ የሚነሳው ነገር የህወሀት የበላይነት በሚል መልኩም ቀረበ። የትግራይ የበላይነት በሚል መልኩ ንግድር ተደርጎበታል። መረጃም ይዘው ሁሉም ወገን የሚሰማውም የተገነዘበውም ያየውም ነገር እንዳቀረበ፣ ሌላኛው ወገን ደግሞ እንደዚሁ መረጃው ይዘው በነጻ ተወያይተናል ብለዋል። በነጻ ተወያይተው የደረሱበት መደምደሚያ ነው እንግዲህ መግለጫ ብለው እየሰጡን ያሉት ስለዚህ በእኔ ግንዛቤ ስብሰባ ላይ ሳንኖር የጠጠር ነው ፐርሰፕሽን። ስብሰባው ላይ አስራ ሰባት ቀናት ቁጭ ብለው ሁሉም ነገር አቅርበው እዛ መደምደሚያ ላይ ከደረሱ የእነሱ የተሻለ ተጨባጭ እንደሆነ ነው ማየው እና ማስበው። ይሄ አንዳንድ ኢንስደንቶች እየተነሳ ኮንትሮባንድ የሚነግዱት ከወታደር የተቀነሱ ናቸው የሚለው ነገር እንግዲህ እኔ ኮንትሮባንድ የጥቂት ሰዎች የሚሰራ አይመስለኝም። ሀገር በሙሉ እንደተባለው እስከ መርካቶ ድረስ የሚመጣ ነው እና እነዚህ ጥቂት ሰዎች ከተወሰነ ጦር የተቀነሱ ብቻ የሚያካሂዱት ነው ተብሎ ቡድናዊ መልክ ወይም ብሔረሰባዊ መልክ ለመስጠት መሞከር ተቀባይነት ያለው ትንተና ነው ብዬ ልወስድ፣ ይሄ ጉዳይ ይቅርታ ዶክተር ብሔረሰባዊ መልክ አይደለም የተሰጠው ያልኩ ያለሁት የተቀነሱ ናቸው እነሱ የትግራይን የሚወክሉ አይደሉም አንድ ብሄር የሚወክሉ አይደለም። ወደዛ መውሰድ ተገቢ አይመስለኝም። እንግዲህ በዚህ ወደ ማጠቃለል ነንና እስካሁን ያልተናገርነው ልንለው የምንፈልገው ነገር አለ የምትሉት ካለ አቶ ልደቱ። እኔ አሁን ምንድነው፣ አንዱ ነገር በፖለቲካ ፐርሴፕሽን ትልቅ ቦታ አለ። ህዝቡ ውስጥ ቦታ እስካገኘ ድረስ በፖለቲካ መድረኩ ትኩረት አገኝቶ ውይይት ተደርጎበት በዛ ጉዳይ ላይ የተደረሰበት ነገር እርስዎ አሁን የሚሉት ነገር በጣም ጠቃሚ ነገር ይመስለኛል። እንደተባለው ህወሀት ብቻ ሳይሆን የትግራይ ህዝብ የበላይነት እንደያዘ፣ የትግራይ ህዝብ የሁሉም ነገር ተጠቃሚ እንደሆነ ተደርጎ ይቀርባል። ግን ተነስቶ በሚገባ ውይይት የተደረገበት ጊዜ እኔ ትዝ አይለኝም እና አሁንም ቢሆን ራሱን የቻለ ራሱን የቻለ ውይይት በዚህ ብናካሄድ እኔ ደስ ይለኛል በግምት ሳይሆን እውቀቱ ያላቸው ሰዎችም ተገኝተውበት እንደዚህ አይነት አመለካከት ያላቸው ሰዎችም ተገኝተውበት ለወደፊት ውይይት ብናደረግበት ደስ ይለኛል። ጥሩ ነው። እንግዲህ እንዳርሽው ዋና እኔ አሁን አንድ መጠቀስ አለበት ብዬ ማስበው አሁን እንግዲህ በየመድረኩ በተለይ አሁንም አቶ ለማ መገርሳ ሳይቀሩ የኢትዮጵያ አንድነት ጉዳይ አስፈላጊ እንደሆነ ምስክር የሌለው ጉዳይ እንደሆነ በየመድረኩ እየተነሳ ነው የብሔረሰቦች እኩልነት የብሔረሰቦች መብት በህገ መንግስቱ ተገቢ እውቅና ያገኘውን ያህል የኢትዮጵያ አንድነት ጉዳይን ተገቢ እውቅና ህገ መንግስቱ ላይ ማግኘት አለበት። የፓርቲዎችን አደረጃጀት እንደገና በመፈተሽ ተቋማዊ ስራ መስራት። ዶክተር መሀሪ በመጨረሻ ለማለት የሚፈልጉት ነገር ካለ እንግዲህ ለማለት የምፈልገው ነገር አሁን በስራ አስፈጻሚ በኩል የተደረሰበት የሀሳብ አንድነት ደርሰናል፣ በጥንካሬ ወጥተናል የተባለው ነገር እንግዲህ ስራ አስፈጻሚው ጥቂት ነው። ከአብዛኛው የኢህአደግ አባል ድርጅቶች ቁጥር ሲታይ ድምጽ የሚሰጡት ሰላሳ ስድስት ብቻ ናቸው። በእርግጥ ስብሰባው ላይ ነባሮችም ስለተካተቱበት በዛ ብለው ገብተው ሊሆን ይችላል። ድምፅ የሚሰጡት ግን ዘጠኝ ዘጠኝ ከየአራቱ ድርጅት ስለሆኑ ስራ አስፈጻሚዎች የሚባሉት ሰላሳ ስድስት ሰዎች ብቻ ናቸው። አሁን በተሰጠው አቅጣጫ እነዚህ ከዘጠኝ ዘጠኝ የሆኑ ሰዎች ናቸው ወደ ብሔራዊ ድርጅቶች ሄደው ይህን የደረሱበት የጋራ መግባባት ለማስረጽ የሚንቀሳቀሱት ማለት ነው። የተወሰኑ ስብሰባውን የተካፈሉ ነባሮቹን ጨምሮ። ስለዚህ ይሄ ሁኔታ ልክ ስራ አስፈጻሚው በተወያየበት ግለት ወደ ታች ይወርዳል ወይ? ምክንያቱም ችግሩ በጣም ስር የሰደደ ነው። መዋቅሮች ሁሉ የመንግስት መዋቅርም የፓርቲ መዋቅርም እየተጨመላለቀ ነው። በመልካም አስተዳደር ችግር፣ በሙስና ችግር፣ በሌላም ሌላም ችግር ተጠፍንጎ የተያዘ ስለሆነ ይሄ በስራ አስፈጻሚው አሳይተነዋል የሚሉት ግለት ተበጣጥ ሰው ወደ የእህት ወደ የብሔራዊ ድርጅቶቹ ሲሄዱ በዛ ጥንካሬ ግምገማው ይካሄዳል ወይ? ስጋት አለኝ። ስለዚህ እዚህ ላይ ጥንካሬ ይፈልጋል፣ ክትትል ይፈልጋል። በተረፈ ይሄ እየተወሰደ ያለው እርምጃ ፖለቲከኞች የነበሩ ሰዎችን ወይ ክሳቸውን የማቋረጥ ምህረት የማድረግ ጉዳይ ሰፊ ሊሆን ይገባል። ምናልባት እንግዲህ ይህን እርምጃ ሲወስዱ አንዳንድ ወገኖች ፈርተው ነው ደንግጠው ነው መውደቂያቸው ተቃርቦ ነው ብለው ዲስካሬጅ ሊያረጓቸውም ቢሞክሩ መንግስት ወደ ሰፊ ነው እና ወደ ሞቲቡ ሳይገባ እርምጃውን መቀጠል ይኖርበታል ብዬ አስባለሁ። ያልፈራን መሆናችን ማሳየት እንፈልጋለን ወደሚልና ወደ ጀብደኝነት እንዳይገባ ከመንግስት ወደ ሰፊነት ይጠበቃል። በእርምጃው በስፋት በፍጥነት ሊቀጥል ይገባል እላለሁ። አመሰግናለሁ። እሺ እንግዲህ ዶክተር መሐሪ ረዳኢ አቶ ልደቱ አያሌው እንደተለመደው ሰፊ አስተያየቶቻችሁን ስለሰጣችሁን በጣም እናመሰግናለን። እኛም የሰኞ ምሽት ፕሮግራማችን ይቀጥላል። የተከበራችሁ አድማጮች አሁን አንድ ዘገባ ይኖረናል። ኢትዮጵያ ውስጥ ለሚታየው አለመረጋጋት ምክንያቱ የህገ መንግሥቷ አንቀጽ 39 ነው ሲሉ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ አስታወቁ። ፕሬዚዳንቱ ትናንት ለጋዜጠኞች በሰጡት መግለጫ በአፍሪካ ቀንድ የቱርክን ወታደራዊ መስፋፋት እንዲሁም በሱዳንና በኢትዮጵያ መካከል ያሉ ግንኙነቶችን አንስተዋል። በፕሬዚዳንት ኢሳያስ አፈወርቂ መግለጫ ላይ አስመራ የሚገኘው ሪፖርተራችን ብርሃነ በርሄ ከሶሎሞን አባታ ጋር ተነጋግሯል። ቀጥሎ ይቀርባል። ብርሃነ፣ የኢትዮጵያ ጉዳይ ተነስቶ እንደነበረ በዚህ በፕሬዚደንቱ ጋዜጣዊ መግለጫ ላይ ጠቅሰህ ነበር እና ምንድን ነው ያሉት ስለ ኢትዮጵያ? አሁን በኢትዮጵያ ላይ ያለው የብሔሮች ግጭትና ያለመረጋጋት በተለያየ ጊዜ የሚታየው የህዝባው ተቃውሞ የኢትዮጵያ የፌዴራል አንቀጽ ሰላሳ ዘጠኝ ላይ የወጣው ህገ መንግስት፣ የራስን እድል በራስ የመወሰን መብት እስከ መገንጠል የሚለው አንቀጽ ማለት ነው። እሱ ከድሮም ጀምሮ ኤርትራና ኢትዮጵያ ነጻ ከመውጣታቸው በፊት በሜዳ ትግል ላይ እያሉ ጀምሮ ኤርትራ ይህን ጉዳይ እንደማትቀበለው ከዛም ጀምራ አጥብቃ ትቃወመው እንደነበረና አንቀጽ ሰላሳን ትሽዓተን ናይ ፌደራላዊት ዴሞክራሲያዊት ኢትዮጵያ ቅዋም አንብቦም እንታይ ከም ዝብል ክትርኢ አምጣ ከነጻነት በኋላ ግን ይሄ ጉዳይ በቀጥታ ሕገ መንግሥት ገብቶ በመተግበሩ አሁን ላለው የብሄር አለመስማማት ግጭቶች ደግሞ ዋናው ምክንያት እሱ እንደሆነና ተጠያቂውም አሁን በስርዓት ላይ ያለው መንግስት ወያኔ ወይ ደግሞ ይሄ ወደግ የኢህአዴግ መንግስት እና የተወሰኑ ደግሞ በሱዳን ላይ የሚገኙ የተወሰኑ ማይኖሪቲ ብለው የገለጧቸው አንዳንድ የኤርትራና የአካባቢውን ሰላም የማይፈልጉ ቡድኖች የፈጠሩት ነገር ስለሆነ ተጠያቂነትም ይካ በስልጣን ላይ ያለው መንግስትና እነዚህ በሱዳን የሚገኙ ማይኖሪቲ ብለው የገለጧዋል ይሄ እዚህ አካባቢን ሰላም ማደፍረስ የሚፈልጉና ዋናው ደግሞ ያው አንቀጽ ሰላሳ ዘጠኝ የሰጠው ኃላፊነት እና ስልጣን እንደሆነ ነው ፕሬዚደንቱ ያሰመሩበት። ኢትዮጵያ ውስጥ የብሔር ወይም የጎሳ ግጭት አለ ብለው ያምናሉ? እንደ ፕሬዚደንቱ ተጠይቀው ይሆን ስለዚህ ጉዳይ ተናግረዋል። የጎሳ ወይም የብሄር ግጭት ብለው ቃሉን እነዚህን ቃላት ተጠቅመዋል ፕሬዚደንቱ። እንደገለጹት በተለያዩ ሚዲያዎች ላይ ሁሌ እንደምንሰማው የተለያዩ ግጭት እንዳለ በተለያየ ሚዲያ ላይ የሚናፈስ ወሬ ሁሉም ሰው የሚያውቀው የጠቀሱት ከዘጠና ሰባት በኢትዮጵያ አቆጣጠር ጀምሮ የተነሳው ተቃውሞ የህዝብን ዋናው ጠንቁና መንስኤው ይሄ ጉዳይ የብሔሮቶች አንቀጽ ሰላሳ ዘጠኝ እሱ እንደሆነ ነው። እንግዲህ ፕሬዚደንቱ አጥብቀው የገለጹት ለመሆኑ ኢትዮጵያ ውስጥ ቆየቆየውን እስካሁን ድረስ ሲታይ የነበረውን ያለመረጋጋት ሁኔታ እንዴት ነው ፕሬዚደንቱ የሚመለከቱት? በችልታ ነው የሚያዩት ወይስ ያሳስባቸዋል? ስለዚህ የተናገሩት ነገር አለ። ፕሬዚደንቱ እዚህ ላይ ምንድን ያሉት የኢትዮጵያ ጉዳይ ከማንም ሀገር በይበልጥ ለኤርትራ፣ የኢትዮጵያ ሰላም ለኤርትራም በጣም አስፈላጊ እንደሆነና የኢትዮጵያ ጉዳይ ለኤርትራም ዋናው ጉዳይ መሆኑን ጠቅሰው ሁለቱ ህዝብ በደርግ ጊዜ አብረው ተዋግተው ተሰውተው ናጽነት ካገኙ በኋላ ያን ስርዓት ጥለው ጥለው ናጽነታቸውን ካገኙ በኋላ ሁለተኛ የዓለም ጦርነት በፊት መገኘት የሚገባውን የነጻነት ጥያቄ ባለማግኘት እሱን ግን በዘጠና አንድ እና ከተደረገው ናጽነት በኋላ የእሱ ጥያቄ ሊፈቱት እንደቻሉ እና በሁለቱ ህዝቦች መካከል በደም የተሳሰረ ግንኙነት እንዳላቸውና ከማንም እና ከምንም በላይ የኢትዮጵያ ሰላምና መረጋጋት ለኤርትራ ዋናው ነገር እንደሆነና የሁለቱ ሀገሮች መስማማት የሁለቱ ሀገሮች ህዝብ ደግሞ በሰላም ሁኔታቸውን በመፍታት ለቀጣይ ደግሞ ለአካባቢው ያለውንም ችግር እስከ መፍታት ድረስ እንደሚደርሱ ነው ፕሬዚደንቱ የጠቀሱት። በነገራችን ላይ ይሄ አንቀጽ ሰላሳ ዘጠኝ ብዙ የፖለቲካ ተንታኞች ተቃዋሚዎች ብዙ ጊዜ ሲናገሩን እንደሚሰማው በተለይ የአንድነት ኃይሎች ነን የሚሉ ፖለቲከኞች ሲናገሩ እንደሚሰማው የወያኔና የሻዕቢያ ሴራ ነው ወይም ደግሞ የኢህአደግና የህዝባዊ ግንባር ሀርነት ኤርትራ ሴራ ነው። ሁለቱ ናቸው ያቀነባበሩት፣ እንዲህ አይነቱን ነገር ኢትዮጵያን ለመበታተን ሆን ብለው ያቀነባበሩት እያሉ ሲተቹ ሲናገሩ ነው የሚሰማው። እንዲህ አይነት ጥያቄስ ቀርቦላቸዋል ለፕሬዚደንቱ። ፕሬዚደንቱ እንግዲህ ዋናው ያሰመሩበት ጉዳይ እዚህ ነጥብ ላይ ከሰባዎች ጀምሮ በሰማኒያዎችና እስከ ዘጠናዎች የወያኔ ሀርነት ከተመሰረተበት ጀምሮ የትግራይ የመገንጠል ጉዳይ በሻዕቢያ ወይ ደግሞ በዛን ጊዜ የህዝባዊ ግንባር ተብሎ በሚጠራው ድርጅት ተቀባይነት አለመኖሩን ብዙ ጊዜም በዚህ ጉዳይ ላይ ይከራከሩ እንደነበሩ፣ ኤርትራ ይህን ጉዳይ አጥብቃ እንደምትቃወመው እንዲህ አይነት ጉዳይ ከዚህ በፊት ከነበሩት መንግስታትም ያልታየና አሁን ግን መታየትም የሌለበት ጉዳይ እንደሆነና የወያነ ህርነት ግንባር ግን ከመጀመሪያው የትግራይን ለመገንጠል እና ፕሬዚደንቱ ምንድን ያሉት መገንጠል ከቻለን እንገነጠላለን አዋጁን እናውጣውና አንቀጽ ሰላሳ ዘጠኝን እናውጣውና ትግራይ ራሱን ችላ መገንጠል መገንጠል ከቻለች ትገነጠላለች ይጻፍና ህጉ ላይ ይስፈርና የዛኔ የትግራይ የመገንጠል ጥያቄም ይዘው ስለተነሱ ነው የሚሉት። ፕሬዚደንቱ እንደገለጹት ከመጀመሪያም ጀምሮ ትግራይን ለመገንጠል ብለው ሜዳ እንደወረዱ በኋላ ግን የተለያዩ የአማራና የተለያዩ ብሔሮችንም አሰባስቦ ይሄ ወደግ የሚል አንድ ድርጅት እንዳቋቋሙ ነው። እና ዋናው ከመጀመሪያ ጀምሮ ኤርትራ ይሄን ጉዳይ ከሜዳ ትግል ጀምሮ ይሄን ጉዳይ ትቃወመው እንደነበረ እና እስካሁንም ድረስ ከዘጠና በሰባዎቹ በሰማኒያዎቹና በዘጠናዎቹም ሳይቀር እስካሁን ድረስም ኤርትራ በዚህ ላይ ያላት አስተያየቷ ኢትዮጵያ መከፋፈል እንደሌለባት፣ አንድ ኢትዮጵያ እንዳለች ተጠምራ እንድትኖር ይሄ በብሔር በምናምንና መከፋፈል እስከ መገንጠል የሚል ግን አደገኛነቱ ከበፊትም ከሰባዎች ከሰማንያዎችም ጀምሮ የሚነጋገሩበት ጉዳይ እንደሆነና የሕዝባዊ ግንባር ይሄን ጉዳይ ከሜዳ ጀምሮ እንደማይቀበለው ከትግሉ ጀምሮ እንደማይቀበለው ነው ፕሬዚደንቱ የገለጹት። የኤርትራን ነፃነትስ እንዴት ነው የሚመለከቱት? በዚህ ጋር ኤርትራንም ጨምሮ ነው ወይስ ቀሪዋን ኢትዮጵያን ማለታቸው ነው? እንግዲህ ፕሬዝደንቱ እንዳሉት ኤርትራ እንደ ሀገር ሆና ከድሮ ጀምሮ በተለያዩ የግዛት የገዢ ክፍሎች እየተገዛች ከአንዱ ወደ አንዱ እየተላለፈች ትመጣ የነበረ ጉዳይ ነው። ኤርትራ በዘጠኝ ከሁለተኛ የዓለም ጦርነት በኋላ ናጽነቷን ማግኘት ሲገባት፣ በዛ ወቅት ግን በተለያዩ የአሜሪካ ኃይሎች ወይ ከ በአሜሪካ መንግስት ናጽነቷን እንዳታገኝ እንደተደረገ እና መጀመሪያም ደግሞ ጀምሮ ኤርትራ እንደ ሀገር ነጽነት ትግሉን ስትጀምር እንደ ሀገር እንደነበረችና ትግራይ ግን የትግራይ ሀርነት ወያኔ ነው ብሎ የሚባለው እሱ ግን ከመጀመሪያው ጀምሮ ትግራይ አካል የኢትዮጵያ ስለሆነች ከመጀመሪያም ጥያቄውን የኢትዮጵያ ጥያቄ ለአንድነት ኢትዮጵያ ጥያቄ ብሎ መነሳት እንደነበረባቸው እና እስከ መጨረሻም አንድ ኢትዮጵያን ብሎ እንዲቀጥል እንደሚፈልጉ ነው። ኤርትራ ከመጀመሪያውም የኢትዮጵያ ክፍል ሆና እንደማታውቅ ተገድዳ ግን ከሁለተኛ ዓለም ጦርነት በኋላ መሰጠት የሚገባውን ባለማግኘቷ ወደ ትግል ሜዳ እንደወረደች እና ይህን ጉዳይ በእንደዚህ ነው የመለሱት። ለመሆኑ ለምንድን ነው ፕሬዚደንቱ ይሄንን ጋዜጣዊ መግለጫ በዚህ ጊዜ መስጠት የፈለጉት እና በእንደዚህ አይነት ስፋት ያለው አካባቢ ጉዳዮች ላይ መናገር የወሰኑት? በአሁን ሰዓት እንግዲህ ያለው የአፍሪካ ቀንድና የአካባቢው ያለው አለመረጋጋት በተለያየ አዲስ አዲስ ይሄ ሱዳን ዶብ የግብፅና የኢትዮጵያ ሁኔታ የቱርክ ሶማሌና እንትን ውስጥ መግባት ግብጽ ከሱዳን ጋር ያላት አንዳንድ አለመረጋጋት የተለያየ በተለያየ ዜናዎችና በተለያየ ሜዲያዎች የሚገለጠውን ሁኔታ ሱዳንም ይሄን ነገር አያይዛ የዶቧን ከኤርትራ ጋር ያላትን ዶብ ለጸጥታ ሁኔታ በሚል ለስድስት ወር መዝጋቷንና በጠቅላላ ደግሞ እዚህ አካባቢ የአፍሪቃ ቀንዶ አካባቢ የሚታዩ አንዳንድ ሁኔታዎች ያለው በአሁኑ ሰዓት እሱን አስመልክተውና ኤርትራ አስተያየቷ ምን እንደሚመስል ለመግለጽ ነው ይህን ቃለ መጠየቅ ያደረጉት። ስለ አፍሪካ ቀንድና ሌሎች የውስጥ ሀገሩን በሚመለከት የሚሰጡት የእሱ አካል እንደሆነ ነው። ስለዚህ የሁለት ሺ አስራ ስምንት የአውሮፓ የሁለት ሺ አስራ ስምንት ዓመተ ምህረት መግለጫ መግቢያ መግለጫ ነው ማለት ነው። ብርሃነ በርሄ ከአስመራ ለጊዜህ በጣም አመሰግናለሁ። እሺ ሰለሞን፣ እኔም በጣም አመሰግናለሁ። ቻው ቻው። አድማጮች ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በየዓመቱ ጥር ወር ሶስተኛው ሰኞ ላይ አሜሪካውያን ዶክተር ማርቲን ሉተር ኪንግን በክብር ያስባሉ። በደቡባዊቷ ክፍለ ግዛት አላባማ የባፕቲስት ቄስ የነበሩት ዶክተር ኪንግ ዩናይትድ ስቴትስ ውስጥ ይካሄድ በነበረው የሲቪል መብቶች ንቅናቄ መሪነታቸው ሰላማዊ በሆነ መንገድ ለውጥ እንዲደረግ ታግለዋል። በህይወት ቢኖሩ ኖሮ ዛሬ እንደ አውሮፓ አቆጣጠር ጥር 15 ቀን 86 ዓመታቸውን ባከበሩ ነበር። ለውጥ የሚመጣው በቀጣይ ትግል መሆኑን በመረዳት ዶክተር ኪንግ የመቀመጥ አድማንና ሰላማዊ ሰልፍን በመሳሰሉት እንዲሁም በሌሎች ሰላማዊ ህዝባዊ ተቃውሞዎች ተሳትፈዋል። ፍትህ የጎደለው መሆኑን ህሊናው የነገረውን ህግ የጣሰ ሰው ፍትህ በጎደለው ተግባር ላይ የህዝብን ንቃተ ህሊና ከፍ ለማድረግ ሲል የመታሰር ቅጣትን በፍላጎት የሚቀበል ሰው ለሀገሪቱ ህግ ከፍተኛ ክብሮት እንዳለው ነው የሚያሳየው ሲሉ ዶክተር ኪንግ በአንድ ወቅት ተናግረው ነበር። ስለሆነም የሰብአዊ መብት ታጋዮች አንዳንዴ ነጮችን ከሌላው የህብረተሰቡ ክፍል አብልጠው ልዩ ቦታ የሚሰጡትን ህጎች ሆን ብለው በሰላማዊ መንገድ ይጥሱ ነበር። ይህን ያደርጉ የነበሩትም የህጎቹን ፍትህ አልባነት ለማጋለጥ ነው። ሮዛ ፓርክስ የተባለች ጥቁር አሜሪካዊት አውቶቡስ ውስጥ የተቀመጠችበትን ወንበር ለነጭ ተሳፋሪ አልለቅም፣ እምቢ፣ አልነሳም በማለት ያኔ የነበረውን ህግ ጥሳ በመታሰሯ እምቢተኛነቷ በመላ ሀገሪቱ ትኩረት ሳበ። ትግሏም ድጋፍ እያገኘ ሄደ። የዶክተር ኪንግና የህዝባዊ መብት ንቅናቄው ትልቅ ስኬት ያገኘው እንደ አውሮፓ አቆጣጠር በ1964 ዓ በይፋና በአደባባይ ይደረግ የነበረው ዘረኝነትን ህገወጥ የሚያደርግ የሲቪል መብቶች ህግ በወጣበት ወቅት ነው። በአደባባይ ነጮችና ጥቁሮች የሚገለገሉባቸው ቦታዎችን መለየት እንዲቆም በቆዳ ቀለም፣ በሃይማኖት፣ በጾታና በዘር ግንድ ምክንያት በስራ አቀጣጠርም ሆነ በሌላ አድሎ እንዳይደረግ የሲቪል መብቶች ህግ ያግዳል። የትግል ውጤት የሆነው የሰብአዊ መብቶች ህግ በቀጣዩ ዓመት የመምረጥ መብትን ወለደ። ሰዎች በዘራቸው ምክንያት የምርጫ ድምፅ ከመስጠት እንዳይታገዱ ያደርጋል። በ1968 ዓ ም የወጣው ህግ ደግሞ ቤት ለመግዛት ከባንክ ገንዘብ ለመበደር በሚደረገው ጥረት በዘርና በትውልድ ዝርያ ምክንያት አድልዎ እንዳይፈጸም ያግዳል። ዶክተር ኪንግ እንደ አውሮፓ አቆጣጠር ሚያዝያ አራት ቀን 1968 ዓ ም በነፍሰ ገዳይ ጥይት ተመትተው ሲገደሉ ዕድሜያቸው 39 ዓመት ነበር። ዘረኞቹ ሕጎች ሁሉ የተሻሩት ዶክተር ኪንግ በሕይወት እያሉ ነው። የዘር አድሎ በሕግ የሚያስቀጣ በደል ሆኗል። የዶክተር ኪንግ ሕይወት በራሳቸው አነጋገር በሚገባ ተገልጿል። በአንድ ሰው ሕይወት ዋናው ነገር የዕድሜ ርዝመት ሳይሆን ያገኘው ስኬትና የኑሮው ጥራት ነው ብለው ነበር ሲል የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል።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 ክቡራትና ክቡራን አድማጮቻችን ለዛሬ የሰኞ ምሽት ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል። በምሽቱ ፕሮግራም ተባባሪ ባልደረቦቻችንና ና በሌሎችም ስም የምንሰናበታችሁ ያስተናገር ናችሁ አዲሱ አበበና ቆንጅታየነን ፕሮግራማችንን እየመራ አብሮ ነው ያመሻው ንጉሱ ታምሬ ነው። አብራችሁን ስላመሻችሁ እናመሰግናለን። ከዚህ ቀጥሎ የትግርኛው ፕሮግራም ይቀርባል። በእኛ በኩል ሰላም ተናደሩ።